ስፖርት ጤና ይስጥልኝ፣ አድማጮች እንደምን ሰንብታችኋል? አርሰናል በእንግሊዙ ኮሚኒቲ ሽልዲ ዋንጫ ግጥሚያ ትናንት ዋነኛ ተቀናቃኙ ቸልሲን አሸንፎ ዋንጫውን ወስዷል። ሊቨርፑሎች ትንግርተኛ የሚሉት የዘመናት አምበላቸው ሽቴፋን ጄራርድን ቢሸኙም ዘንድሮ ሁለት አስተማማኝ አጥቂዎችን ማግኘታቸውን ገልጧል። ማንቸስተር ዩናይትዶች ለሦስተኛ ጊዜ የፕሪምየር ሊጉን ዋንጫ ላለማጣት ቆርጠን ተነስተናል ሲሉ ተደምጧል። ማንቸስተር ዩናይትድ ባለፉት 12 ወራት ብቻ ለተጫዋቾች ዝውውር 360 ሚሊዮን ዶላር አፍስሷል። ተጨማሪ የዝውውር ዜና ይኖረናል። የኢትዮጵያ ብሔራዊ ሊግ ውድድር ቅኝት ይደረግበታል። የአትሌቲክስ እና የዋና ስፖርት ውጤቶችን ይዘናል። አብራችሁን ቆዩ። በመጀመሪያም አትሌቲክስ። በዩናይትድ ስቴትስ ኬፕ ኤሊዛቤስ ከተማ በሳምንቱ መጨረሻ ላይ በተከናወነ የ10,000 ሜትር የጎዳና ሩጫ ውድድር ኢትዮጵያዊቷ ውዲያ ያሌው አሸናፊ ሆናለች። ከ6000 በላይ ሯጮች በተካፈሉበት ውድድር ውዴ በአንደኛነት ያጠናቀቀችው በ31 ደቂቃ ከ56 ሰከንድ በመግባት ነው። የኬንያዋ አትሌት ዲያነ ኑኩሪ በ4 ሰከንድ ለጥቂት ተቀድማ በሁለተኛነት አጠናቃለች። ሌላኛዋ ኢትዮጵያዊት ስንታየው እጅጉ ከውዴ አያሌው በ12 ሰከንዶች ተቀድማ ሶስተኛ ወጥታለች። በኢትዮጵያ እግር ኳስ ፌዴሬሽን 24 ቡድኖች የብሔራዊ ሊግ ውድድራቸውን ቅዳሜ ሐምሌ 25 ቀን 2007 ዓመተ ምህረት በድሬዳዋ ከተማ ውስጥ ጀምሯል። በመክፈቻው ጨዋታ የድሬዳዋ ከተማ በጣ ከአርሲ ነገሌ ጋር ተገናኝቶ 2 ለዜሮ አሸንፏል። ሀያ አራት ቡድኖች ለውድድር ከመቅረባቸው በፊት ከሰማኒያ በላይ ቡድኖች መወዳደራቸው ከጥራት ይልቅ ብዛት ላይ ማተኮር ይስተዋልበታል ሲሉ አንዳንድ የስፖርት ተንታኞች ገልጧል። በብስራት 101.1 የስፖርት ፕሮግራም ዋና አዘጋጅ ማርቆስ ኤልያስ፣ አዎ በጣም ብዙ ነው ምናልባትም በሁለተኛ ዲቪዚዮን ደረጃ ዓለም ላይ በጣም ከፍተኛ ቁጥር ያለው ውድድር ይሄ ይመስለኛል። አንዳንዶች ሰማንያ አምስት ይሉታል፣ አንዳንዶች ሰማንያ ዘጠኝ ይሉታል። ዞሮ ዞሮ ግን በጣም ብዙ እንደሆነ መናገር ይቻላል። አንዳንዶች ዝም ብለው ውድድሩ ላይ ይሳተፉና መሀል ላይ ችግሮች ይገጥሟቸዋል። ምክንያቱም ለተጫዋቾች የሚከፈል ደሞዝ ይኖራል። ከዛ ውጭ ተዘዋዝረ ነው የምትጫወተው። ኢንሴንቲቭ ቦነስ፣ ብዙ ነገሮች አሉ እና እነዚህ ነገሮች ከገምጡ እስካስገባ የፋይናንስ አቅም ጠንካራ መሆን አለበት። ከዛ ውጭ ከዚህም አልፈን ለውድድሩ ጥራት ማሰብ ከፈለግን የሜዳና ሌሎች ተያያዥ ጉዳዮችን ግምት ውስጥ መግባት አለባቸው። ሜዳ ወሳኝነት አለው። ከዛ ውጭ ሴኪሪቲ ወሳኝነት አለው። በታጠረ ስታዲየም መጫዋት እና ባልታጠረ ስታዲየም መጫዋት ልዩነቱ በጣም ሰፊ ነው። ተመልካች ሜዳ ገብቶ ከእንደገና ፖሊስ አስወጥቶ ተመልካቹን ከእንደገና ጨዋታው የሚጀመርበት ሜዳዎችም እንዳሉ ሰምተናል እና እንደዚህ አይነት ነገሮች ጥሩ ስሜት አይፈጥሩም። የኢትዮጵያ እግር ኳስ ፌዴሬሽን ይበልጥ ትኩረት ማድረግ ያለበት በጥራት ጉዳዮች ላይ ቢሆን ጥሩ ነው ብዬ አስባለሁ። በተለይ የክለቦቹ የፋይናንስ አቅም እና ከሴኪሪቲ ጋር በተያያዘ የብሔራዊ ሊጉ ግጥሚያ ለውድድር ሙሉ ለሙሉ አመቺ ባልሆኑ የተለያዩ ዩ ቦታዎች ሲከናወን ተስተውሏል። የኢትዮጵያ እግር ኳስ ፌዴሬሽን ህዝብ ግንኙነት አቶ ወንድምኩን አላዩ ክለቦችም እንዳይነሱት ሜዳው ደረጃውን የጠበቀ አይደለም የሚለው ሁሉንም የሚያስማማ ሀሳብ ነው። ነገር ግን ውድድሩን አንዱን ውድድር ድሬዳዋ ላይ፣ ከዛ በኋላ ሌላኛውን ውድድር ደግሞ ኦሮሚያ ክልል ውስጥ ሀረማያ ወደዛ ወስዶ ለማጫወት ነበር የታሰበ ደረጃውን የጠበቀ እዛ ሜዳ አለ። ነገር ግን አስተዳድራዊ በሆኑ ጉዳዮች ምክንያት ያንን ማድረግ ስላልተቻለ ወደዚሁ አማራጭ ተገብቷል። የብሔራዊ ሊጉ ውድድር የኢትዮጵያ ፕሪምየር ሊግ ከሚከናወንበት ወቅት ጋር አብሮ ሜዳ አይደለም። ፕሪምየር ሊጉ የቡድኖች የቅድመ ውድድር የሚጀምሩት አብዛኛውን ጊዜ ከነሐሴ 10 እስከ 20 ባሉት ጊዜያት ውስጥ ነው። ከዚያም ጥቅምት ወር ውስጥ ፕሪምየር ሊጉ ይጀምራል። ጋዜጠኛ ማርቆስ የብሔራዊ ሊጉ ነሐሴ አጋማሽ መጠናቀቅ ወደ ፕሪምየር ሊጉ ለሚያልፉ ቡድኖች አስቸጋሪ እንደሆነ ጠቅሷል ከብሔራዊ ሊግ ወደ ፕሪሚየር ሊግ የሚገቡ ሁለት ክለቦች ይኖራሉ እነኚህ ክለቦች መች ረፍት አድርገው መች የቅድመ ውድድር ዘመን ዝግጅት አከናውነው መች ተጫዋቾችን መልምለው ወደ ኢትዮጵያ ፕሪሚየር ሊግ ውድድር እንደሚገቡ ግራ ያጋባል በአመዛኙ እንግዲህ ከዚህ ቀደም ከብሔራዊ ሊግ ወደ ፕሪሚየር ሊግ የሚያድጉ ክለቦች የሚቸገሩበት አንዱ ምክንያት ያ ነው በጣም ጥቂት ክለቦች ካልሆኑ በስተቀር እንደመጡ የሚወርዱ ሁለቱም መጥተው ሁለቱም የሚወርዱበት ጊዜ የቅርብ ጊዜ ትዝታችን ነው። ከዚህ ቀደም ፊንጫ ስኳርና እንደዚሁም ኒያላን እናስታውሳለን። እንደዚሁም ሌሎች ክለቦችን እንደዚሁ መጥቀስ ይቻላል። የወቅቱን ክለብ ወልዲያ ከነማን እንደዚሁ ማንሳት እንችላለን። እና የመዘጋጃ ጊዜም አይኖራቸውም። ከዛ ውጪ የተጫዋቾች ጥራት ላይም ችግር ይፈጠራል። እና ጊዜው በጣም የዘገየ ይመስለኛል። በጥቅሉ ስልሳ ስምንት ጨዋታዎች የሚስተናገዱበት ይህ የብሔራዊ ሊግ ውድድር በድሬዳዋ ከተማ የሚጠናቀቀው ነሐሴ 17 ቀን ነው። 24 ቡድኖችን የሚያስተናግደው ይህ ውድድር ከሚቀጥለው ዓመት አንስቶ ተጨማሪ ቡድኖችን እንደሚያካትት አቶ ወንድምኩን ተናግሯል። የብሔራዊ ሊግ ተወዳዳሪ ክለቦችን ሳይሆን ቁጥር የማሳደር ስራ እንዲሰራ በፌዴሬሽኑ በኩል በሁለቱ ስምንት የታቀደው ምንድን ነው? አንድ አዲስ ውድድር ለመጀመር ነው። ይሄ ውድድር ብሔራዊ ሊግ ሳይሆን ከፍተኛ ብሔራዊ ሊግ ወይም ሱፐር ሊግ የሚል መጠሪያ ያለው ከፕሪሚየር ሊግ ያለ ቀጥሎ ያለ ውድድር ነው። ይሄ ውድድር የሚያሳትፋቸው ክለቦች ብዛትም ሰላሳ ሁለት ሆኖ በሁለት ምድብ በሁለት ዞኖች ተከፋፍሎ እንዲካሄድ ታስቦ የሚካሄድ ነው። አሁን ባለፈው ቅዳሜ ጀምሮ እስከ ነሐሴ አስራ ሰባት ቀን ድረስ የሚቀጥለው ውድድር ከአራቱ ቡድኖች መካከል ሁለት አሸናፊ ቡድኖች መጨረሻ ላይ አሸናፊ ቡድንና ለዋንጫ የሚደርሰው ቡድን ሁለቱ በቀጥታ ወደ ፕሪሚየር ሊግ ይሽጋገራሉ ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ከፕሪሚየር ሊጉ በታች 32 ቡድኖችን አቅፎ በሁለተኛ ዲቪዚዮን ደረጃ ለማወዳደር ማቀዱ የሚበረታታ ነው። በእንግሊዝ የኮሚዩኒቲ ሺልድ የዋንጫ ፍልሚያ አርሰናል ቼልሲን አንድ ለባዶ በሆነ ውጤት ትናንት አሸንፎ ዋንጫውን በእጁ አስገብቷል። ለአርሰናል ብቸኛዋን ግብ ያስቆጠረው የእንግሊዝ የቀድሞ ብሔራዊ ቡድን ተጫዋች ልጅ የሆነው ኦክስላዴ ቻምበር ላይ ነው ግቧን ያስቆጠረው በ24ተኛዋ ደቂቃ ላይ ነበር። የሚገባንን አድርገናል እድላቸው የጠበበ እንዲሆን በደንብ ተከላክለናል ሲል ግቧን ያስቆጠረው ቻምበር ላይን አርሰናል ድንቅ መከላከል ማድረጉን ጠቅሷል። የ21 ዓመቱ የአርሰናል አማካይ ለአርሰናል በፕሪምየር ሊጉ በርካታ ግቦችን ማግባት እንደሚፈልግ ተናግሯል። የኮሚዩኒቲ ሺልድ ዋንጫ ውድድር የእንግሊዝ ፕሪምየር ሊግና የኤፍኤ ካፕ ውድድሮች ዋንጫን ያነሱ ቡድኖች የሚያደርጉት የዋንጫ ግጥሚያ ነው። ሩሲያ ካዛን ውስጥ በተከናወነው የዓለም ሻምፒዮና የ1500 ሜትር የነፃ ቀዘፋ የውሃ ዋና ስፖርት ውድድር አሜሪካዊቷ ታዳጊ ኬቲ ሌዴኪ የዓለም ክብር ወሰን ሰበረች። የ18 ዓመቷ ወጣት ኬቲ ባለፈው ዓመት በራሷ ተይዞ የቆየውን ክብር ወሰን የሰበረችው በ0.65 ሰከንድ በማሻሻል ነው። ውድድሩን ለማጠናቀቅ የፈጀባት ጊዜ 15 ደቂቃ ከ27.71 ሰከንድ መሆኑም ተዘግቧል። ኬቲ ነገ በምታደርገው የፍጻሜ ውድድር ምናልባትም ክብር ወሰኗን በድጋሚ ልታሻሽል ትችል ይሆናል የሚል ግምት ተሰጥቷታል። ኬቲ በ1500 ሜትር የነፃ ቀዘፋ የውሃ ዋና ውድድር ክብር ወሰን ስትሰብር ይህ ለአራተኛ ጊዜ ነው። በወንዶች የ50 ሜትር በተርፍ ላይ የዋና ውድድር ደግሞ ፈረንሳዊው ፍሎሬንት ማናዱ አንደኛ ወጥቷል። ኢትዮጵያዊው ዋናተኛ ሮቤል ኪሮስ ሀብቴ በዚህ ዓለም አቀፍ ውድድር ከ82 ተወዳዳሪዎች 74ተኛ ደረጃን አግኝቷል። የካሜሩንና የኒጀር ሁለት ዋናተኞች ከውድድሩ ውጭ ተብሏል። ከጎረቤት አገራት መካከል የጅቡቲና የሱዳን ተወዳዳሪዎች 62ተኛና 67ተኛ ወጥቷል። የጀርመኑ የቴሌቪዥን ጣቢያ አአርዴ እና የብሪታንያው ጋዜጣ ሰንዴይ ታይምስ ቁጥራቸው አምስት ሺህ ከሚጠጉ ስፖርተኞች 12,000 የደም ናሙናዎችን በመመርመር በርካታ ስፖርተኞች በዶፒንግ ወይም አበረታች ነገር መውሰዳቸውን ደማቸው እንደሚጠቁም ይፋ አድርጓል። ምርጥ የዓለም ክብረ ወሰን ባለቤቶችና የኦሎምፒክ አሸናፊዎችን ጨምሮ በርካታ አትሌቶች ግን አንድም ጊዜ በዚህ ተጠይቀው አያውቁም ተብሏል። ብርታት የሚሰጥ ነገር ተጠቅመው ውድድር አሸንፈዋል ከተባሉት አትሌቶች መካከል እጅግ በርካቶቹ የሩሲያ አትሌቶች መሆናቸውን ዘገባው አትቷል። የሩሲያ ባለሥልጣናት ዘገባውን ስም ማጥፋት ነው ሲሉ ተችቷል። አትሌቲክስ ማህበሩ ይህን ሁሉ ዓመታት በአትሌቶቹ ላይ እርምጃ ሳይወስድ በአሁኑ ወቅት ለምን ከዚህ ውሳኔ ላይ እንደደረሰ ብዙዎችን አነጋግሯል። ይህ ዘገባ ይፋ የሆነው የዓለም ሻምፒዮና ውድድር በሩሲያ ካዛን ከተማ ውስጥ እየተካሄደ ባለበት በአሁኑ ወቅት ነው። ሩሲያና ቻይና በኦሎምፒክ ውድድሮች ላይ በርካታ ሜዳሊያዎችን ከሚያገኙ የዓለማችን ጥቂት ሀገራት ውስጥ ይመደባሉ። አጫጭር ዜና። የሊቨርፑሉ አሰልጣኝ ብሬንዳን ሮጀርስ ምንም እንኳን የቡድናቸው የረዥም ዘመን አምበል ሽቴፋን ጄራርድ ወደ ዩናይትድ ስቴትሱ ኤልኤ ጋላክሲ ቡድን ቢያቀናም ቡድናቸው መጠናከሩን ተናግሯል። በ50.77 ሚሊዮን ዶላር ካስቶም ቪላ የመጣው ክርስቲያን ቤንት ኬ ና ሮቤርቶ ፊርሚኖ የፊት መስመሩን በማጠናከራቸው እጅግ ደስተኛ ነኝ ሲሉ አሰልጣኙ ተናግሯል። የማንቸስተር ዩናይትዱ የክንፍ ተጫዋች አንግል ዲማሪያ ለፈረንሳዩ ፓሪስ ሰን ጀርሜን ቡድን ለመሰለፍ የህክምና ምርመራ ሊያደርግ መሆኑ ተዘግቧል። ዲማሪያ ከሪያል ማድሪድ ወደ ማንቸስተር ዩናይትድ የመጣው በብሪታንያ የዝውውር ክፍያ ከፍተኛ በተባለ 92.59 ሚሊዮን ዶላር ነበር። ኦሎምፒያክ ሊዮን ቡድን ደግሞ የብራዚሉን ተከላካይ ራፋኤል ዳሲልቫን ከማንቸስተር ዩናይትድ ለማስፈረም ጫፍ ላይ መሆኑ ተዘግቧል። የ25 ዓመቱ ራፋኤል ላለፉት ሰባት ዓመታት ግድም በማንቸስተር ዩናይትድ ቆይቷል። ኬቨን ፕሪንስ ቧቴንግ ከጀርመኑ ሻልከ ቡድን ወደ ፖርቱጋል ስፖርቲንግ ሊዝቦን ሊዘዋወር መሆኑ ተገልጧል። የ28 ዓመቱ የጋና ብሔራዊ ቡድን ተሰላፊ ኬቨን በቡንደስሊጋው የውድድር ዘመን ወደፊት በሻልከ ቦታ እንደሌለው ተነግሮት ነበር። በጀርመን ሱፐርካፕ ዋንጫ ውድድር ቮልስቡርግ ባየር ሚንሽንን በፍጹም ቅጣት ምት አምስት ለአራት አሸንፎታል። ባየር ሚንሽን ባሬን ሮበን ግብ ሲመራ ቆይቶ አቻ የምታደርገውን ግብ ለቮልፍስቡርግ በ89ኛው ደቂቃ ያስቆጠረው ቤንትነር ነው። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።